ዩናይትድ ስቴትስ ወታደሮች አፍጋኒስታንን ለቆ የመውጣቱ ውሳኔ ያስቀጠለው ምስቅልቅል በሺዎች ኪሎ ሜትር ርቃ በምትገኘው የአፍሪካዋ ሳህልም እንዳይደገም ስጋት መፍጠሩ ተዘግቧል። ስጋቱ የመጣው ሌላኛዋ ሀያል አገር ፈረንሳይ በአፍሪካው ሳህል የጀመረችውን የረዥም ጊዜ የጸረ ሽብር ዘመቻ ለማቋረጥ በማሰቧ እንደሆነም ተነግሯል። ፈረንሳይ የጸረ ሽብር ዘመቻውን ቢያንስ አሁን ባለበት ደረጃ መቀጠል አለመፈለጓን አስታውቃለች። አፍሪካ ውስጥ ሰፊ አካባቢን በሚያካልሉት በኒጀር ቡርኪና ፋሶ እና ማሊ ድንበሮች አካባቢ በርካታ የእስላማዊ ኃይሎች ጥቃቶች እየሰነዘሩ ነው። በጥቃቶቹም በርካታ ሰላማዊ ዜጎችና ወታደሮች እየተገደሉ መሆኑን ተዘግቧል። በአንዳንዶቹ ተንታኞች ዘንድ ይህ እንደ አፍጋኒስታኑ ሊያሸንፉት የማይችሉት ጦርነት መሆኑ የተነገረለት ሲሆን አካባቢው እጅግ የተራዘመ ጦርነት የተካሄደበት በሺዎች የሚቆጠሩ ሰዎች የሞቱበት ከሁለት ሚሊዮን በላይ ሕዝብ የተፈናቀሉበት መሆኑ ተመልክቷል። የአሜሪካ ድምፅ ያነጋገራቸው ተንታኞች በሁለቱም ጦርነቶች መካከል ልዩነት ቢኖርም በርካታ ተመሳሳይ ነገሮች መኖራቸውንም ገልጸዋል።